SBS ራዲዮ ከኤስቢኤስ ራዲዮ ዳውንሎድ በማድረጎSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የዛሬው የቃለ ምልልስ እንግዳችን የፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። መጠይቃችንን ያቀረብነውና አታያቸውን ያጋሩን ባህር ዳር ከተማ ነው የብሔርረ አማራ ዲሞክራሲያዊ ንቅናቄ ብአዴን አስራ ሁለተኛ መደበኛ ድርጅታዊ ጉባኤን በከፈቱና አምስት አሰርተ ዓመታትን የተሻገሩባትን ዕለተ ልደታቸውን ባከበሩ ማግስት ብአዴን ወደ አማራ ዲሞክራሲያዊ ፓርቲ አዴፓ ሳይለወጥ በፊት ውይይታችንን ያካሄድነው የአባይ ወንዝ ምንጭ በሆነችውና በንቦጭ ሳቢያ ጤናዋ ታወኮ ባለው የጣና ሐይቅ እቅፍ ውስጥ ሞገስ ተላብሶ በቆመው ብሉ ናይል ወይም አቫንቲ ሆቴል ነው። ዕለቱ የፕሬዚዲየም ስየማ፣ የጉባኤና የኦዲት ቁጥጥር ኮሚሽን ሪፖርት ላይ ብርቱ ውይይት የተካሄደበት ረጅም ቀን ቢሆንም ምክትል ጠቅላይ ሚኒስትር ደመቀ ማምሻው ላይ ለቃለ ምልልሱ ሲደርሱ የመንፈስ ዝለት፣ የአካል ድክመት አይታይባቸውም ነበር። ከቶውንም ተዘጋጅቶ ወደሚጠብቃቸው ወራት ከማምራት ይልቅ ምርጫቸውን ያደረጉት ለኤስቢኤስ እና አድማጮቹ ቅድሚያ መስጠትን ነበር። ከውድ ጊዜያቸው ላይ ከአንድ ሰዓት በላይ ቸረውናል። ወቅቱ አገሪቱ አስደማሚ በሆነ የለውጥ ውቅያኖስ እየተንሳፈፈች ያለችበት በህዝብ ልብ ውስጥ ተስፋ ገኖ ከአመራር አካላቱ ፊት ተግዳሮቶች ተደቅነው ያሉበት ነውና፣ መጠይቃችንን የጀመርነው እንዲህ ነበር። አቶ ደመቀ መኮንን፣ የብአዴን ሊቀመንበርና የኤፌዴሪ ምክትል ጠቅላይ ሚኒስትር፣ እርስዎ እንደ መሪ፣ ብአዴንም እንደ ድርጅት ኢትዮጵያ ውስጥ ለውጥ እንዲከሰት ብርቱ አስተዋጽኦ አድርጋችኋል። ኢትዮጵያ ውስጥ ለውጥ ለምን አስፈለገ? ለውጡ ከየት ተነስቶ የት እንዲደርስ ነው ትልማችሁ? በሀገራችን ውስጥ ባለፉት 25 ዓመታት በስልጣን ላይ ያለው ፓርቲ ለውጥ አመጣለሁ ብሎ ሲንቀሳቀስ ቆይቷል። እውነትም በዛ እንቅስቃሴ ሂደት የተገኙ ውጤቶችና ስኬቶች አሉ። ዓለምም የሚያውቃቸው ሁላችንም የምንኮራባቸው። ነገር ግን የሀገር በሽግግር ላይ ነው። የህብረተሰቡ የዲሞግራፊ ለውጡ በጣም ፈጣን ነው። ወጣቱ በሽግግር ላይ ህብረተሰቡ በሽግግር ላይ ኢኮኖሚው በሽግግር ላይ ሀገር በሽግግር ላይ ነው እና ባለፉት አመታት የሰራ ናቸው የሚቆጠሩ ስራዎች ቢኖሩ ህብረተሰቡን የሚያረካና ና በቂ ሆኖ አልተገኘም። በዚህ ምክንያት እኛ የምናስበው የእድገት ጉዞ ና የለውጥ ጉዞ ህብረተሰቡ የሚጠብቀው በተለይ ወጣቱ ሊጣጣም አልቻለም። በቅርብ ጊዜ ይህ ያለመጣጣም ጉዳይ የተለያዩ ግጭቶች እና የህዝብ ግፊቶችን እያስንሳ መጣ። ድርጅቱ ከዛ በኋላ ቆም ብሎ ምንድን ነው የውስጥ ጉዳይ እና ውጫዊና ውስጣዊ ሁኔታው ምንድን ነው ነባራዊና አለናዊ ሁኔታው ምንድን ነው ብሎ በዝርዝር ለመገምገም ሞክሯል። ሲገመግም አንድ ሁለት ሶስት ብሎ ችግሮችን ለየ። በመልካም አስተዳደር እድገቱን በጥራት እና በዘላቂነት የመምራት እድገቱ መዋቅራዊ ሽግግር እንዲያመጣና ወደ ብልጽግና ሊያስገድ እንዲችል አድርጎ መምራት፣ የኑሮ ውድነት ጥያቄ አጠቃላይ እድገት በቁጥር የሚገለጽ ቢሆንም በእያንዳንዱ ድሃ ኪስ የሚያንኳኳ ባለመሆኑ ወደ ቤተሰቡና ወደ እያንዳንዱ ዜጋ ጠጋ ያለ ለውጥና እድገት የግድ ይላል። ከዛ ውጭ ግን የሚጣጣም ነገር አይኖረውም እና ይህም ችግር አለብን። በሀገሪቱ ውስጥ አንድ አራተኛ የሚሆነው የሀገሪቱ ህዝብ በድህነት ወለል ውስጥ ነው ያለው። ይሄ የአማራ ክልልም በተመሳሳይ ወደ አምስት ሚሊዮን የሚሆነው አንድ አራተኛው በዚህ ወለል ውስጥ ነው ያለውና አምራች ህብረተሰብ ግንባታችን፣ ከድህነት የማውጣት እርምጃችን፣ ሰላምና ማረጋጋትን የምንገነባበት አካሄድ፣ በተለይም ደግሞ የዲሞክራሲ ጉዳይ ከምንም በላይ አንገብጋቢና ብዙ ጉድለት ያለበት ሆኖ አገኘ ነው። እኛ ዲሞክራሲን የምናቀነቅንበትና ዲሞክራሲን አመጣን የምንልበት እየተመነዘረ ወደ ቤተሰቡ ወደ ዜጋውና ወደ ማህበረሰቡ ሲገባ ምህዳሩ በጣም የጠበበ በወረቀት ላይ ያለውና በተግባር ላይ ያሉት የተለያዩ ናቸው። በዚህ ምክንያት ብዙ መሳሳብ የአጥፍቶ መጥፋት ማለት አንዱን ጠላት አንዱን ወዳጅ አድርጎ የመፈረጅ በእልህና በሀይል ላይ የተመሰረተ ዲሞክራሲ ስርዓት ግንባታ የትም ሊያደርስ ስለማይችል ብዙ ዋጋ አስከፍሏል ማለት ነው። የሰብአዊ መብታዊ እያያዝ ከዚህ አባኳ እጅግ በሚገርም ያለፉትን ዘመናት እየረገም መልሰን እዛው ችግር ውስጥ ራሳችን ተገኝተናልና ይሄ ችግር ካለ ይሄ ስርዓት ይሄ አካሄድ መሰረታዊ ለውጥ ሊያመጣ ይገባዋል የሚለው ህዝቡ እየገፋ ድርጅቱ ደግሞ ይህን እያዳመጠ ለዚህ የለውጥ ተቀባይነቱን እያረጋገጠ በተሃድሶ እንቅስቃሴ ውስጥ ተገባና 2008 በኛ አቆጣጠር ወይም ደግሞ 2015/16 አካባቢ የተጀመረው የብአዴንና የኢህአዴግ የለውጥ እንቅስቃሴ ወደ ተጨባጭ ለውጥና አዲስ ምዕራፍ አሁን እየከፈተ መጣ ማለት ነው ይህን ለመረዳት ከሁለት አስርት ዓመታት በላይ የፈጀባችሁ እንደምን ነው እንግዲህ እንዲህ አይነት ነገር ምንድን ነው ይቺ ሀገር የዛሬ 26 27 ዓመት በእርስ በርስ ጦርነት በከፍተኛ ደረጃ ደቅቃ እንደነበረ አገሪቱ ወደ ሌላ የባሰ ችግር ውስጥ ልትወድቅ እንደነበረች ይታወቃል የቅራኔዎቹ ብሔራዊ ባህሪ እየያዙ መደባዊ ባህሪ እየያዙ ሁሉ ነገር የተወሳሰበበት ሁኔታ ነው የነበረው የኢህአዴግ ወደ ስልጣን ሲመጣ አንጻራዊ በሆነ መልኩ ከድሮ የተሻለ መስሎ እየተጓዘ ግን ደግሞ ወደፊት እያየ ህብረተሰቡን እያረካ በመሄድ በኩል ደግሞ ጉድለት እያስመዘገበ መጣ ማለት ነው። ከድሮ አይን ስታየው በመሰረተ ልማት፣ በትምህርት ማስፋፋት፣ በጤና እድገቱ ባለ ሁለት አሃዝ መሆን ምናምን እነዚህ እድገቶች አሉ። ስለዚህ እነዚህ የመጨረሻው የውጤት ጫፎች እየተደረጉ እየተወሰዱ የጎደለውንና ህዝቡ የሚያማርረውን ለማዳመጥ ከፍተኛ ጉድለት ነበረብን ማለት ነው። በምትመራው ስርዓት ላይ ትልልቅ የልማት ውጤቶች የእድገት ትሩፋቶችን እያየህ ሌላውን ቀለል አድርጎ የማየትና በቀላሉ ሞለዋለሁ ብሎ ማሰብ ትልቅ ቦታ ይዞ ቆየ። እንግዲህ ስልጣን ላይ ያለ ፓርቲ እንዲ እንዲ ያህንን ነገር ብዙ ጊዜ ይፈታተነዋል ማለት ነው። ነገር ግን ልማት ሲባል መንገድ ሲባል ሌሎች የልማት እንቅስቃሴዎች ሰብዓዊ መብት ሳይከበር፣ ነጻነት ሳይሟላ፣ ዴሞክራሲ ሳይከበር በጣም ግንጥል ናቸው። ወደ ዋናው ጥያቄ መሄድ እንጂ ይህን ሰርችላለሁ ይህን ያህል ግንብ ችላለሁ የሚለው ነገር ሁለተኛ እንደሆነ እየገባን መጣ ማለት ነው። በእንዲህ አይነት እውነት ነው በጣም ፈጣን ቢል ኖረው ዘጠና ሰባት ምርጫ ላይ የነበረው ምልክት ከዛ በኋላም የተካሄዱት ለውጦች መለስተኛ ናቸው። ወደ ዋናው ችግር በደንብ የገፋ አይደለም። ዘጠና ሰባት በነበረው ምርጫ ኢህአዴግ ደንገጥ ብሎ ምላሽ ሰጭነት ላሻሽል ብሎ የሰራቸው ስራዎች ነበሩ። እነዛን የተወሰኑ ስራዎች መሰረት አድርጎ ሁለት ሺ ሁለት ህዝቡ በተሻለ ድምጽ ሰጠው። በዚህ ላይ የአንድ የአውራ ፓርቲ አካሄድ የበለጠ ተረጋግጧል በማለት ይህንን ቀጣይነት ለማረጋገጥ እርካታ ጀመረ ማለት ነው። የእርካታው አካሄድ በነዛ በሚቆጠሩ ውጤቶች ላይ ብቻ ተንጠልጥሎ ትልልቆቹን የህዝብ ጥያቄዎች ወደ ጎን እየተወሄደ ያ ነው ወደ ባሰ ግጭትና ወደ ባሰ ግፊት ያመጣው እንግዲህ አንዴ ድንገት የበቀለና ድንገት ይመርጅ ያደረገ አይደለም። ይህም እንቅስቃሴ በፊትም ወጣ ገባ እያሉ የሚታዩ ነበር። መጨረሻ ላይ ግን ሁለት ሺ ስድስት ግጭቱ በተለያየ ቦታ በተለይ ኦሮሚያም እንደዚህ ሁለት ሺ ሰባት ሁለት ሺ ስምንትም አማራ ክልል በከፍተኛ ደረጃ ያነቃነቀት የህዝብ ግፊት ሲመጣ ይሄን ነገር ቆም ብሎ ድሮ ወጣ ገባ እያልን የምንያየውን ነገር ጠበቅ ባለ ሁኔታ ወደ ውስጥ ድርጅቱ ተገዶ ነው የገባው በህዝብ ግፊት ማለት ነው። እሱ በሰራቸው ስራዎች እየቆጠረ ሌላው ደግሞ አዎ የተሰራ ስራ አለ፣ ጥሩ ነው። ከዛ በላይ ግን ሌላ ችግር አለብኝ እያለ እየጮኸ፣ እነዚህን አጣጥሞ ቶሎ ብሎ ወደ መፍትሄ መግባት የተወሰነ ጊዜ ወስዷል። ኋላ ግን ብዙ ርቀት የሚወስድ የመፍትሄ ሀሳብ መጣ። የመፍትሄ የመጀመሪያ እርምጃም የአመራር ለውጦችንና የአካሄድ አቅጣጫዎቹንም በማሻሻል አሁን ህዝቡ ጋር የጀመርነው ጉዞ መጥቷል ማለት ነው። ይህ አሁን የመጣው ለውጥ ለአማራው ህዝብ በእርግጥ ጊዜው አጭር ነው፣ ምን ያስገኛቸው ፋይዳዎች አሉ? ለወደፊቱስ ምን አይነት ትሩፋቶችን ሊያስገኙ ይችላሉ? የሚል ተስፋና ሀሳብ አለ። መጀመሪያው ጥያቄህ አሟልች ያልዳሰስኩን ጭብጥ ላንሳና የለውጡ አታይ ምንድን ነው የሚለው ነገር፣ እኛ የምንመስለው ለውጡን እንደ እንቁላል ነው። በመደመር መርሆች ላይ ይሄ ቁም ነገር ተቀምጧል። እንቁላል እንግዲህ በራሱ የእድገት ሂደት ከውስጡ ጫጩቷ ማቹር አድርጋ ተሰብሮ ጫጩቷ ስት ወጣ ህይወት ይቀጥላል። እንቁላል ከውጭ ከተሰበረ ምን ይሆናል? ያው ህይወት አይቀጥልም፣ ይሰበራል። የህዝብ ግፊት እንዳለ ሆኖ ያንን ከተቀበለ በኋላ ድርጅቱ ውስጡን ይናጠው ያለውጥ ከውስጥ ህይወት እንዲቀጥል አድርጎ አመጣ። እንዳለፉት ስርዓት ከአጼ ኃይለስላሴ ደርግ፣ ከደርግ ኢህአዴግ፣ ከኢህአዴግ ሌላ አይደለም። ይሄ በኢህአዴግ የእድገት መንገድ ውስጥ ግን ደግሞ ጉለት የሚባሉትን መሰረታዊ ስህተቶች በማረምና ከውስጥ በፈነቀለ የለውጥ እንቅስቃሴ ድሮ ያላላነውን አገራዊ አስተሳሰብና አንድነትን በመሙላት በልዩነት መልክ የምንሄድበትን አካሄድ በመግራት አሁን ወደፊት ለመሄድና ለመጓዝ ይችን ሀገር የሚታደገው ይሄ ሪፎርም ፕሮግራም ተሟልቶ ሲተገበር ነው የሚል አምጣጫ ተያዘ። ያለፈውን በደልና ያለፈውን ወቀሳ ብቻ እየረገም ሌላ ጥላቻና ልዩነት ከማስፋት እስኪ ይቅር እንባባል፣ እስኪ እሳቤውን በፍቅር እንየው፣ እስኪ ለዚህ ለውጥ የራሱን ጠጠር መወርወር የሚችል ሁሉ ይደመር። በዚህ ላይ ተመስርተን በዋና ዋና የሕዝብ መሰረታዊ ጥያቄ በሆኑ ጉዳዮች ላይ ፈጣን ምላሽ እንስጥ ነው። አንደኛ ፖለቲካል ሪፎርም ነው። ፖለቲካል ሪፎርሙ በድርጅቱ በራሱ በውስጡ፣ ሁለተኛ ፖለቲካል ሪፎርሙ በህብረተሰብ ውስጥ ፣ ለምሳሌ የፖለቲካ ምህዳር የተባለው መቼም ማንም አይገምትም። በአጭር ጊዜ በዓለም ላይ በተለያዩ ቦታ ስርዓቱን ተቃውሞ የሚንቀሳቀሱ ድርጅቶችን በሰላም እንታገል። አገር ለአንድ ድርጅት ለኢህአዴግ ብቻ የተሰጠ አይደለም። ሁሉም ባለ ጉዳይ ነው። የሚያለያየን ስልት ነው። ሁሉም ጠንካራ እና የበለጸገ ሀገርን ይመኛል። ለምንድን ነው ታዲያ በዚህ የማንታገለው? ብሎ ኢህአዴግ በዚህ ደረጃ መቆሙ አንድ ትልቅ ለውጥ ነው ማለት ነው። ከሌን አሸባሪ ነው ከሌን በዚያ አርገው የመሳሰሉ ነገሮች ብዙ ርቀት አይወስዱ? መጫወቻ ሜዳው ሰላማዊ ና ህጋዊ እስከሆነ ድረስ ሁሉም ያለውን ይወሩር፣ እንማማር፣ ዳኛችን ደግሞ ህዝብ ይሁን። በዚህ ድፍረት ነው ያደግ የገባው ማለት ነው። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በምናውቀው አይነት ብዙ ሰዱ ማሳደድ ነበር። አሁን በዚህ ደረጃ ያሉት ከፍተኛ ለውጡን በመደገፍ ፍላጎታቸውን የገለጹበት መንግስትም ተቀብሎ አብሮ ለመስራት የተዘጋጀበት ሁኔታ ተከፍቷል። ይኸው እየተጠለቀለቀ ነው ማለት ነው። ይሄ የፖለቲካ ምህዳሩ ማስፋት ነው። ሚዲያዎቻችን ራሱ ሚዲያው አሁን ከድሮው እጅግ ባደገና በተሻለ ሁኔታ ነፃ ሆነው ድረ ገጾች ተከፍተው የሆነ ብሎገር እዚህ ቦታ ጻፈ ብሎ ሰደ መሳደር ሳይሆን ያንን የሀሳብ ትግል ማጠናከር በሀሳብ ልዕልና እንጂ በሀይል ጫና መሆን የለበትም የሚሉት አሁን እያደጉ የመጡ ሀሳቦች ናቸው። ትሩፋቱ ለኛም ደርሷል። ትሩፋቱ ያ በዚህ ደረጃ እና አንደኛው ፖለቲካል ሪፎርም ነው። ሁለተኛው የህግ ሪፎርም ነው እዚህ ሀገር በጣም ከጎደለውና ከተበላሸው አንዱ የፍትህ ስርዓታችን ነው። ፍትህ ስርዓታችንን በእውነት እጅግ በጣም በጎበጠ ሁኔታ እንዲጓዝ ያደረገ ነው። ፍርድ ቤት ነጻ ሆኖ እንዲወስን በማድረግ ጠንካራ የወንጀል መከላከል አቅም በመገንባት ጠንካራ የወንጀል መርማሪ የአቃቤ ህግ ተቋም በመገንባት የነዚህ ስራዎች ፍሰት ህጉን ተከትሎ በመስራት ከፍተኛ ድክመት አንዳንዴ አመራሩ የፍርድ ቤትን ጥንካሬ የሚለካው እሱ ያሰበውን በፈረደለትና ባልፈረደለት አተያይ ነው። ይህም በግምገማ አይተናል። ፍርድ ቤት እንጂ ሊሆን አይችልም። እኛንም ሲቆነጥጠን ያንንም መዋጥ ይጠይቃል። ዴሞክራሲ ገንባ ከተባለ፣ ፍትህ ልዕልና ያዝ ከተባለ ይህ በመሰረቱ በከፋ ሁኔታ እዚህ ሀገር ውስጥ ተዛብቶ ቆይተዋል። ብዙ በደሎች ተፈጽመዋል። የህግ ሪፎርም ያስፈልጋል። የህግ ማሻሻያን ብለው አደረጃጀትና አሰራር ብለው ብዙ ለውጦች ይጠይቃል። ሶስተኛው ደግሞ ይሄ የአስተዳደር ሪፎርም ነው። የአስተዳደር ሪፎርሙ እንግዲህ እንደ መሪ ስልጣን የያዘ ፓርቲ እንደመሆኑ የኢኮኖሚ ማሻሻያ ያስፈልጋል፣ አስተዳደራዊ ማሻሻያዎች ያስፈልጋሉ። የመንግስቱ ወጪ በቁጠባ ላይ ተመስርቶ ሲቪል ሰርቪሱ ይሄን ለውጥና እንቅስቃሴ ወደፊት ሊያራምድ እንዲችል ሆኖ መገንባት አለበት ነው። እነዚህ የሪፎርም ፕሮግራሞች ድሮ ከተለመደው አካሄዶች በመውጣት በአጭር ጊዜ ውስጥ የሚታሰበውን የአዲስ የለውጥ እንቅስቃሴ እንዲመግቡ ለማድረግ ራሱን የቻለ ስርዓት ተበጅቶለታል። በፍጥነት ይሄን መፈጸም ይሆናል። አተያዩ ይሄ ነው። በዚህ አተያዩ ውስጥ የአማራ ክልል ታዲያ እንዴት ነው በዚህ ፌዴራል ስርዓት እና በተለያየ መልክ አንዱ በጣም የከፋ ጉዳትና ተበዳይ ሆኛለሁ ብሎ ጥያቄ እያቀረበ ያለውም በእውነትም ችግሩ የደረሰበት ይሄ ህዝብ ነው። በነዚህ ትግሎችም እውነት ለመናገር በአዴንም በጣም ወሳኝ የሚባል ኃላፊነቱን የተወጣ ትግል አካሂዷል። ከተወቀሰ ዘግይቷል ነው በተለያየ ምክንያት ወደ መጨረሻዎቹ ደግሞ እነዚህ ሶስት ዓመታት በጣም ወሳኝ የሆኑ የትግል ወቅቶች ነበሩ። ህዝቡ ውስጥ የሚነሱ ጥያቄዎችን በዛ አዳምጦ ህዝቡ የማይቀበላቸው የአማራ ህዝብ የተጎዳበት አንዱ ትረካው ራሱ እየተሳሳተ ነው። በድሮ ስርዓት የነበሩ በደሎች ካሉ እነዛ ተቆጥረው ከአማራው ብሔር የወጣ በደልና ጫና እንደሆነ እየተደረገ እየተሳለ ሌላው እንዲጠራጠረው ይሄ ትውልድ ዕዳ እንዲከፍል የበዳይነት ሳይኮሎጂ እንዲሸከም እየደረገ ትርክቶች ቆይተዋል። ይሄ በመሰረቱ የትርክት እረቃ መካሄድ አለበት። አንዱ በዛ የተጀመሩ ስራዎች አሉ ማለት ነው። ሁለተኛ ከልማት ስራ አኳያ ትልልቅ ስራዎች ተሰርተዋል። አሁንም አንዳንድ ጥሩ ጅምሮችም እየቀጠሉ ነው። ይሄ በቂ አይደለም። በፌዴራል ስርዓት ውስጥ የፍትሃዊ ተጠቃሚነት ጥያቄ ከፍተኛ መሻሻል ያስፈልገዋል። ፌዴራል ስርዓቱ ከዚህ አኳያ መታረምና መስተካከል ያለበት አካሄድ አለ። ይህኛው ነው የህዝቡ፣ ክልሉ ከሌሎች ጋር ያልተማመነበት የአከላለልና የወሰን ጥያቄዎች አሉ። እነዚህ ምላሽ እንዲያገኙ በዚህ በለውጥ እንቅስቃሴ እንዲህ አይነቱን ነገርም ለውጡ ሊፈታና ሊያስተካክል ይችላል ብለን እናምናለን። አይ ቲንክ በጥሩ አቅጣጫ ላይ እየተጓዝን ነው ማለት ነው። ከሰብአዊ መብት አኳያ ከፍተኛ በደል ደርሷል። ትምክህት የሚባለው ነገር ለአማራ ህዝብ በደም የተሰጠ ይመስል ፍትሐዊ ጥያቄም ቢነሳ ማንኛውንም ሀሳብ ሲነሳ ወደ ትምክህት ፍረጃ በመውሰድ የማጣበብና ምክንያታዊ ጥያቄዎች ቦታ እንዳይዞ የማድረግ አካሄድ ቆይቷል። ይሄንን አሁን ተስተካክሎ እንዲታይ ማድረግ እነዚህን ምክንያታዊ ጥያቄዎች በመደመጥ እና እንዲታረሙ በማድረግ የተጀመሩ አሉ፣ ጥሩ መንገድ የያዙ አሉ፣ ወደፊት ይቀጥላል። ሰብአዊ መብት ጋር ያሉ የተዛቡ አሰራሮች ምናልባት እስር ቤቶችን ብዙ ብንፈልግ ከህዝቡ ቁጥርም ስፋት ጋር ይሆናል። ከዚህ በላይ ግን ራሱ ባለው የፖለቲካ ትግል ብዙ የህግ እስረኞች ብዙ በደል የደረሰባቸው አንዱ የአማራ ተወላጅ ነው። ይህንን የሚለውጥ ሁኔታ እንዲኖር የተፈታው እስረኛ አንዳንዱ የማይጠበቅ አይጠበቅ ከእድሜ ልክ በሀያ ዓመት በአስራዎቹ ዓመታት የተባሉ አሁን ተለቆ ህብረተሰቡ ጋር እንዲቀላቀል ቤተሰቡን እንዲዋሃድ ህይወት እንዲቀጥል የተደረገው በዚህ ትሩፋት ቢቆጠር አንዱ የአማራ ህዝብ እነዚህ ተወላጆች ትልቅ ተጠቃሚ ናቸው ማለት ነው። ሌላው ትልቁ በዚህ ስርዓት ውስጥ ችግር ሆኖ የቆየው የአማራ ሕዝብ በታሪክ አጋጣሚ በሀገሪቱ ውስጥ በብዙ ቦታ የተበተነ ነው። ከሌላው ሕዝብ ጋርም የተጋመደ ነው እና አሁን ይሄ የአማራ ትረካ በተሳሳተ አቅጣጫ ሲመነዘር በተለያየ እንጀራ ፈልጎ ለቡና ለቅማና፣ ለልዩ ልዩ ስራ የሄደ ድሀ ሁሉ በዛንትን ውስጥ እይተ ሲፈናቀል፣ ሲሰደድ ብዙ በደል እየደረሰበት ቆይተዋል። አሁንም አለ። ስለዚህ እንዴት ነው ፌዴራል ስርዓቱ ዜጎች በዜግነታቸው ሊከበርላቸው ሊሳተፉ ሊወስኑ የሚችሉት ይሄ ለውጡ አንድ ዋነኛ ጅንዳ አድርጎ እንዲይዘው ና የተስተካከለ ስርዓት እንዲኖር ብአዴን በራሱ አቋም የያዘው ከፌዴራሉ ጋርም በዚህ ጉዳይ ላይ እንደ ኢህአዴግም ይህን ለማረም የሕግ ሪፎርም የሚባለው የፖለቲካ ሪፎርም የሚባሉት እነዚህንም መልስ እንዲሰጡ ለማድረግ ነው እየተሰራ ያለው ና በአጠቃላይ የትሩፋ ተቋዳሽ ነው ግን ገና ለጋ አዲስ የተጀመረ ለውጥ ስለሆነ ተያይዞ ወደፊት ማራመድ እና ወደፊት እያዩ የበለጠ ታሪክ ለመስራት መዘጋጀት የአማራ ክልል ህዝቡን አጠቃላይ ሀገሪቱም ከኢህአዴግ ጋሁና መንቀሳቀስ አለባት ማለት ነው። ፌዴራል የፌዴራል ሲስተምን ጉዳይ አንስተዋል። ይህ የፌዴራል ሲስተም የተዋቀረው እንደሚያውቁት በቋንቋና በዘር ላይ የተመሰረተ ነው። ይህንን ብዙ ጊዜ ተቻ ላለፉት 27 ዓመታት አሁን በእርግጥ በጠቅላይ ሚኒስትሩ እንደበት ተነግረዋል። ምናልባትም የፌዴራል ጉዳይን በተመለከተ ሪቪው የሚያደርግ ኮሚሽን ተቋቁሞ ወደፊት የሚታይ ይሆናል። በዚህ ላይ በግሎ ወይም በደ ድርጅት በብአዴን ላይ ያለው አተያይ ምንድን ነው? የፌዴራል ስርዓቱ በምን መልክ ቢዋቀር ነው ኢትዮጵያዊነትን ማዕከል ያደረገ ቅድም እንዳነሱት ሁሉም ዜጋ በየትኛውም ቦታ ተዘዋወሮ እንደ ልቡ ሰርቶ የሀገር ባለቤት ስሜት ተሰምቶት እንዲኖር ማድረግ የሚቻል ይላሉ። እንግዲህ ዋናው ዓላማ ኢትዮጵያውያን፣ የኢትዮጵያ ሕዝብ ይሄ ፌዴራል ስርዓት ለሁሉም የተመቸ እንዲሆን ማድረግ ነው። ካልተመቸ ከፌዴራል ስርዓት ጋር መሀል አይኖርም። ግን ብዝሃነት ያለበት ሀገር ነው። ምንም መዘንጋት የሌለበት ብዝሃነትን እንደ ጌጥ ወስዱ። ልዩነትን እንደ አንድ ነባራዊ ሁኔታ ወስዱ። በቋንቋችን በተወሰነ በባህላችን ከነዛ ልዩነቶች ላይ የሚያጋምዱ የኢትዮጵያዊነት ጉዳዮች ስላሉ ይህንን የብዝሃነት ባህሪ ሊያስተናግድ የሚችል ስርዓት ያስፈልጋል። ባለፉት ብሔር መሰረት አድርጎ የተዋቀረበት ብዙ ኮንሰንሰስና መግባባት የተደረሰበት አለመሆኑ ብቻ ሳይሆን በተግባርም አሁን ብዙ ችግር አስከትሏል። ስለዚህ ፌዴራል ስርዓትን እንደ አዳጊ እንደ ልጅ አድርጎ ማየት ያስፈልጋል። ተጀመረ ብዙ ችግር አጋጥመዋል። ለኢትዮጵያ የተሻለ የሚበጃት ምን አይነት ነገር ቢሆን ነው ብዝሃነትን ሩብ ክፍለ ዘመን እየተገነባ መጥቷል። ጥሩ ነው። የመጨረሻ ግብ አይደለም። ለጠንካራ ሀገር ግንባታ በፌዴራል ስርአቱ ውስጥ የሚታዩ ጸጾች፣ ድክመቶች በደንብ ተለቅመው የሚስተካከልበትና አሉ የሚባሉ ችግሮች እንዲፈታ በአዴን ጠንካራ አቋም ነው ያለው። ከዚህ ጋር ማያያዝ እንደ ፌዴራልም በኢህአዴግ ሊቀመንበርም ያው በጠቅላይ ሚኒስትርነት ካፓሲቲ ፓርላማ ላይ ፌዴራል ስርአቱን የሚፈትሽ አካል ተሰይሞ እንደሚሰራ የተቀመጠ አቅጣጫ አለ። ምንም አማራጭ የለን። ለሁሉም ዜጎች የተመቸ እንዲሆን ማድረግ፣ ለሁሉም አካባቢዎች የተመቸ እንዲሆን ማድረግ ያስፈልጋል። ለዛ የሚሆንን መፍትሄ መፈለግ ነው። ህዝብ ጋር ከኔክት እናርግካል እንግባባ፣ እንደመመጥካል ይህንን አቅጣጫ መከት ደግሞ ይቻላል። ይህን ለማድረግ ግን አሁንም ደሞ ሮጦ ሌላ መፍትሄ ከማምጣት በየአካባቢ ያሉ ጥያቄዎችን በደንብ አዳምጦ አካሄዱ ብዝሃነትን እና ጠንካራ ሀገራዊ አንድነትን ሊመሰርት የሚችለው ስርአታችን ምን ይሁን የሚለውን ጥበብ ይፈልጋል። ለዚህ ጊዜ ወስዶ ግን ደግሞ የተራዘመ የህዝብ ቅሬታ እንዳይቀጥል መልክ ማስያዝ አለብን ብለን በአዴንም እየመከረ ያለውና እየገፋ ያለው ይህን ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር